የዘር ሐረጋቸውን የሚመዙት ከንጉሥ ላሊበላ ነው። ከልመና ውጭ ሌላ መክሊት የለንም ባዮች ናቸው። ምን ነው ሲባሉ መልሳቸው የአባቶቻችን ነዋ ነው የሚሉት። በተለምዶ አሚናዎች፣ በሌላ አጠራር ላሊበላዎች እየተባሉ የሚጠሩ ማህበረሰቦች። አሚናዎች ወይም ላሊበላዎች በሀገራችን በትግራይ፣ በኦሮሚያና በአማራ ክልሎች በተለያዩ ቦታዎች ተበታትነው የሚገኙ ማህበረሰቦች ናቸው። ድሮ ድሮ ገና በሌሊት ወፍ ጭጭ ሳይል ጎህ ሳይቀድ ነበር የሚለምኑት። ዛሬ ግን ጠራራ ፀሐይን መርጠዋል። ከረፈደ ያገኘሁት ሰውነት ለገሰ በአንድ ግለሰብ መኖሪያ ቤት ላይ በር ላይ ቆሞ የሙገሳ ቃላቱን እንዲህ ሲያወርድ ነበር። እንኳን ተገናኘን የዘረ መልካም ለጃን አገለታ ይድረሰው አድሮ ይገናኛል ሞት ያልቀደመው ሰው ጥሩ እንደ በረል የማደፈር ሰው አይላለ የሚያበላ እንኳን ለሌለው ሰው እጅህን አዝናም ነው ወይ ለስንቱ አደረሰው። ተልጆች ጋር አይኔ አበባ ተምትወዳ ሚስት ተባለ ቤትህ ጋር ታገኘው ደህና አንዱን ልብስ አልብሳኝ ይቅርብ ይበልና፣ ለሚሰጥ ሰው ምን አይነት ሙገሳ ነው የምሰጠው? አሁን እንግዲህ ስጦታን እቀበላለሁ። እሺ። እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይስጠልን፣ እግዚአብሔር ይሰጥ ወቁ ፉናርቆ መልካም መርቆ በጠፋ ተግቶ በጎደለ ሞልቶ ይስጠልን። ነቀኛ ቢመቀይ ጥላ ተቢዋሽ አምላክ አርጎ ትልቅ አትሆንም ትንሽ። ምቀኛህ አረረ ሸረኛህ አረረ የተቀመጥክበት ቦታው መሰከረ። ያው ተመልከቶ አበባው ሲያምር ሌት እንደ ጨረቃ ቀን እንደ ጀንበር ሳይሰጥ ለሚቀር ሰው ምንድን ነው የምትለው? ሳይሰጥ የለሚቀር አሁን እዛው ምን ባሰጡ ብታሰናብቱ፣ እንኳን አትቁሙ ብትሉ እኮ ምንም ጉዳት የለውም እልና እዛው ጎረቤት እሄዳለሁ። ጎረቤት እሄድና በእናንተ ማድሉኝ ባለማረጉ ሰው ብዬ ልመናያን ቀስ ቀጥል እንኳን ተገናኘን፣ የዘረ መልካም ልጅ ገለታ ይድረሰው አድሮ ይገናኛል፣ ሞት ያልቀደመው ሰው አሽሙሬን መጀመሪያ ነው ባለጀቢ ከበራ የጠጣ ማበር ያዩ ልጅ ደግነው ምንም ጦም ቢያድርህ ያዩ ልጅ ደግነው ዝናውን ይወዳል ንፉግ ለመንገዱ እያየን ያገዳል በናት በአባቱ ቤት በመስጠት ያደገ ያበላል ያጠጣል እያደገደገ በናት በአባቱ ቤት መስጠት ያላየ ሰው ሲያሞግሱት ያውቅ ቢያሙት ወዳይ ብሰው ኤላ እየ ትልቅ ዘር ያዩ ልጅ ደግ ነው ይገኛል በውሉ ቢያገይ በገንዘቡ ቢያጣ በምግባሩ። ይህ እንግዲህ እሱ አሽሙር ነው። ሰውነት ለገሰ ከጎጃም ደጀን አካባቢ ነው የመጣው። ኑሮ በሙሉ ልመና ላይ ነው የተመሰረተው። ታሪኩን እንዲያጫወተኝ ጥቂት ጊዜ ለመንኩት። በቆይታዬ ግን ታሪክን፣ ባህልን፣ እምነትንና ጥበብን ተማርኩበት። ይኸው ለናንተም አካፈልኳችሁ። ጥያቄን ስጀምር ልመና ወይስ ስራ? የቱን ልምረጥልህ? አልኩት። ወደ ስራችን ልንረጥ ነው። ለምን ታቤታችን ስንወጣ በበጋም ቢሆን አህያችንን ጭነን ስንሄድ፣ ወደ ስራችን ልንረጥ ነው። ለምን ጀመርከው? ምን እንግዲህ ዓመተ ምረቱም ላይ እንደሆነ ነው እንጃ እኔ 18 ዓመት ወደዚህ ያው ለምን ላይ ነው ያለው። ወላጆች እያየህ ነው ያደገው? አዎ እነሱን እከተላለሁ። ያው በበጋም ያው ገጠር አህያ እጠብቃለሁ። እነሱ የሚሉትን እከተላለሁ። ተዛዋዲያ ግጥሙንም ምኑንም ተነሱ ተማርኩ። ያው ብዙ ጊዜ ከተማ ላይ የምትታዩት ክረምት ላይ ነው። ለምንድን ነው ክረምትን የምትመርጡት? ከተማ ስለምናሳልፈው ነው። ክረምቱን በበጋ ገጠር ነው እህል አዝመራ ይወቃል። ገጠር ነው ምን። ለምን በክረምት ግን ከተማ ያው የመንግስት ሰራተኛው ምኑም እረፍት ነው ምንድነው። ያው በክረምት ከተማ ነው የምናሳልፈው። ሙሉ ስራችሁ ግን በቃ ይሄው ልመነ ነው። ሌላ ስራ የለንም። ወፍጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው። ጣናቤል ድምጽ ታገኛ አዝማሪ ቢሆን ነው እንጂ ሌላ ነገር የለው በቃ። ከዛ ውጭ ማረስም መነገድም የለም የለም የአሚና ገበሬ ፍየል በሬ ታይቶ አይታወቅም። ሲጀመርም የለውም ትልቅ እንረደው ነው እንጂ ይታረስበት አይባልም። እና አሚናም ያው ልመና እንጂ የለው የለም። ግን ለምን እንደምትለምኑ ታውቃላችሁ? ለምን የማይሚለው ያው ቅድም ማስቀምጭ ልሻለሁ ያው ይቆምጣችኋል ነው። ግን አሁን ትልቁን አረስተን የምመልሰው ትትዎ ተቆምጦ ያየነው ነገር የለም። ብቻ እኔ ትቼ ነው ልቆመጥ ነው የሰው መጀመሪያ አልሆንም በማለት ያው በፍራቻ ሁሉም ያው በምህር ነው በመለመን ያለ እንጂ ቶቶ ሞክሮ የተቆመጠ አላየነው። እንደው ለአንድ አመት እንኳን የሞከረው ሰው የለም የለም የለም። ያ ቢታይማ በእርግጥ መቁመጡን የምናረጋግጥ ነበር። እንደገናም ታልቆመጠው ደግሞ ሻለ ሻለ ያለው ወደ ስራ ለሚንሰማራ ነበር እ አይ ብዙ እኮ አሁን በጉልበታችሁ ሰርታችሁ መብላት የምትችሉ ሰዎች ናችሁ በአብዛኛው ላጎቱም ነበረን። እንጂ አሁን እኮ ይሄው ይሄንኑ ነው ያስቀመጥኩልሽ፣ ይሄው ይሆናል በማለት ነው እንጂ ሰርቶ መብላትን የመሰለ ነገር እኮ የለም። የሰው ፊት እኮ ነው አሁን ከዚህ ከልመና የምታገኙት ገቢ በቂ ነው ብለህ ትላለህ? አዎ ስማ፣ እየኖርንበት እየኖርንበት አሁን በበጋ ስንትና ስንት ጭነን እናስገባለን እኮ አዎ። ቅርብ ቅርብ ዙሪያ ያለውን ጭነን እናስገባለን፣ ራቅ ያለውን እንሸጣለን። እና ያ እንኳን እኛን ለሰውም ተርፋል። ዘራችሁ ግን ከየት እንደመጣ ታውቃለህ? ዘራችን የመነሻው እንግዲህ ያው ላሊበላ ነው የሚባለው አዎ ተዛም በኋላ እንግዲህ በየቦታው ነው አሁን በዚህ በመራ ቤት ይማለ እና በሸዋ ላሊበላ እንባላለን። ስማችን ስማች በጎጃም አሚና ነው። በወሎ አባውዴ እንበላለን። በጎንደር አባ ነዝንዝ እንበላለን። የስማችን ይሄ ነው። ጋብቻስ እንዴት ነው የምትጋቡት? እርስ በራሳችሁ ነው ወይስ ከሌ ወጣ ብላችሁ ማግባት ይችላል? እርስ በራሳችን ነው እኛ እስከ ሰባት ቤት ድረስ ጠይቀን ባይድ ነው። ከሌላ ሰው ጋር አንጋባም። አዎ ጋብቻማ ይከለከለናል። እሱ ልመና ሊሄድ ነው ወይስ ይሄኛው እርሻ ሊገባ ነው ስለማይገ በዚህ ምክንያት አይሆንም። የራሳችሁን ዘር ነው የምታለው? አዎ የትም ቦታ የትም ሩቅ ቦታ ቢሆን ያው የራሳችንን ዘር ፈልገን። ፍቅር እኮ ግን አስቸጋሪ ነው። አሁን እንደው ሌላ ልጅህ አሁን ለምሳሌ ሌላ ከእናንተ ዘር ውጭ ፍቅር ቢያስቸግረው ምን ልታረጉ ነው? እኮ እንግዲህ እስካሁን እንጂ የለም እንጂ እንግዲህ ያማየው ተበላሸ ማለት ነው። ሌላ ውስጥ ገባ በቃ። አንተ እንደው ስራውን ብትተው ትመርጣለህ ወይስ መቀጠል ነው ፈልከው? እኔ እኔ እንኳን እድሜም እንግዲህ ገፋ እያለ ነው። እኔም የወለድኩት ልጅ አሁን ወደ ስራ ለሚሰማራ ደስ ይለኛል። ግን ይሄ ይሆናል በማለት እፈራቻ ውስጥ ነው ያለን። እስከ ለተሞት ነው ማለት ነው መለመን ያለብን? አዎ ለሌላ ምን አለ ምንም አማራጭ የለም እኮ። የአሁኑ ዘመን ልጅስ እንደው የመለመን ፍላጎት አለው? ፍላጎቱ የላቸውም። ብቻ እንግዲህ እኛ ቀደም ያልነው ደግሞ እንዲህ እንሆናለን የሚል አስፈራራቸው ስለምናስፈራራቸው ነው እንጂ ፍላጎቱ የላቸውም። እንኳን እነሱ እኛ በአሁኑ ዘመን ላይ እኛ ራሱ እየጠገነን ነው ያለን አስጠልቷላ ነገሩም ተራቋል። አማርኛውም ተሰውም የሚወጣ አማርኛም ሌላ ጉዳይ እየሆነ ነው። ያን ባህሉን መከተሉን ትቶ ሌላ አማርኛ እያዞረ ነው ያለ። ያልተቀየረ ነገር የለም። ቀይሩ። ለምን ሰርታችሁ አትበሉም ነው የሚሉን በየቦታው። እኛ ዝሙላና አከረም ይዘን ተቀምጠናል እንጂ በየቦታው ነው አሁን፣ ተቀባይነት የለንም። አሚና ሲኮራ አዝማሪ ይሆናል ብለኸኛል። እና አሁን አንተ መቀየር ብትፈልግ አዝማሪ መሆን አይከለክልህም። አይከለክለኝም ድምጽ ነዋ የሚጠይቅ ያ ድምፃዊ መሆን አለብኝ እና ዘፈኑን መቻል አለብኝ ድምፃዊ መሆን አለብኝ እንጂ ያስቢሆን ያው ስጡኝ አይደል ሌላ አዝማሪም እኮ ያው ስጡኝ ነው በዘፈን ተቀየረ እንጂ ስጡኝ ነው ሰው ፊት ያው እንጣጥ ንጣጥ ብሎ ያው ስጡኝ ብሎ ተቀብሎ ነው ሌላ ነገር ለውጥ የለውም አንድ ነው ስለዚህ አዝማሪም መሆን ማንም አይከለክልም አዎ ድምፅ ማጣት ነው እንጂ ምንም የሚከለክለኝ ነገር የለም ያው ስጡኝ ነው ሌላ ነገር የለውም ግን እኮ አሁን ስሰባው ድምጽ ቆንጆ ነው። ለዘፈን ይሆናል። አይ አልሆን ብሎ ነው እንጂ ሳልሞክረው ቀረው ብለሽ ነው? አልሆን ብሎ ነው። ሞክረሃል? አሁን ተማሲንቆ ጋር ተነገሩ ጋር ሳየይዘው አልሆነም። ስላልሆነ ተውኩት እንጂ ስጡኝ ስለሆነ መንገዝ የሚያወኑ እንደው ግጥሙንስ፣ እንደው ከየት ነው የምታገኙት? የተሸመደደ ነው ወይስ አዳዲስ ነገር ትጨምሩበታላችሁ? ግጥሙን እኛ እንደሆነ እንደሆነልን ነው ታገኘን ተዚቹን ፈጠር እናረጋታለን በቅጠሉም በሳር በቅጠሉም በቤቱም እንገጥማለን። በአዲሱ ቤትም አዲስ አለም ይገባበት እንላለን። ግጥም እዛው እየፈጠር ነው። በአብዛኝ በስተቀር ያው ስንከታተል ታባቶቻችን ያው የሰማናትን የያዝናትን ያችናል። በቃ ሌላ በትምህርት የለ በምን የለ ተከትለን ያጠና ነው። ለልመና የምትወጡት በጣም በደረቁ ሌሊት ነው ድሮ? እንደውም በጣም በሌሊት ነበረ እና አሁን አሁን እንደውም ከነጋ እየመጣችሁ ነው። እና ለምንድን ነው በሌሊት የምትወጡት? አማ ባህሉ ነው። ደስ የሚል ሌሊት ነው። አሜናና ጅብ ተነጋ ያምርበትም ነው የሚባል። አሜናና ቅቤጥ አይ ተሞቀው አይረባም ነው። ሌሊት ይነሳል፣ እንደ ተኙ ይገጣጥማል፣ ይጮሃል። የዛን ጊዜ እንዳሁኑ ሰውም አልናቀውም ነገሩን። ብድግ ይላል፣ መብራቱን ያበራል፣ ይከፍታል፣ ይሸልማል፣ ይመረቃል። ተመርቆ ይሄዳል። በዚህ ምክንያት ነው ሌሊት ምነት። ታዲያ አሁን ለምንድን ነው ባህሉን እየሻራችሁት? አሁን እኮ ቀንቀን ነው እየመጣችሁ ያለው። አሁንማ እንደ እንደማስቸገር ስላደረገ ነው ትንሽ ሌሊትም ሲሄዱ እንደመጎዳትም እያሉ እንደው ዱርየውም ምንም እንደ መጎዳት ሳንቲ ባላቸው እየመሰላቸው እንዲያ ሲሆን ጊዜ ያው ወደ ቀና ዙረነዋል። ሴቶቻቸው በሌሊት በለሊት መነሳት ልጅም ይዞ በሌሊት መሰቃየት ጥሩ ነው ትላለህ? በተለይ ይሄ ስራ ለሴት ልጅ ጥሩ ነው። ተጥንቲ የወረደ ይወረደ ነዋ። ጥሩ ሆኖ አይደለም እኮ ያው ተቀባይነት ይኖረዋል። አለ አይደለም። ተጥንቲ ወረደ ስለሆነ አለሴት ደግሞ አሚን አይሄድም። መታወቂያችን ያው ግልጽነታችን፣ ሴት ይዘና ሀያጭነን ስነር ይሄ ነው የኛ መታወቂያ። አሁን አንተ መቼ ሴት አለህ ከጎን? አሁንማ እንግዲህ እንግዲህ እንደ ጊዜው ሆኗል። አውጭኝ አውጭኝ፣ እሷም በበኩሉ ያው እየሞከረች ነው። ያ ነው እኔ አንዱ ቤት ሲይዝ እሷም ፈቀቅ ብላ አንዱ ሰፈር ላይ ነው ያለች። በየብቻዋችን እየጮን ማለት ነው። አሁን እዚህ ምንድን ነው ቤት ተከራይታችሁ ነው ያላችሁት? አዎ፣ እዚህማ ኪራይ ነው። ስንት ብር ትከራያለ? ክራይኛ በቀን ነው እንደወለል ለምን ከፍል? አምስት ብር እየከፈልን ያለ። አመሻሽ ላይስ የት ነው የምታመሹት መሸሽም መዋ ብሎ ጉርስ አይቀር። ሴቶችም ያው ቡናቸውን አፈሉ፣ ጠላም ተሞከሩ፣ ያው በጆክ ያመጣሉ ቁጭ ላሉ። እኛም ደግሞ ያው ተቀላቅለን ወደ ወደ መጠጡ ነው አይቀር። ያው እንግዲህ ጉረሩ አይደል? አዎ ወደኋላ የለም። ቁጠባ የሚባል ነገር የለም ማለት እኮ ነው። አይ ቁጠባ እንደው ቢኖርም ልብ ያለው ይሞክራል። በስተቀረ ግን ለመጠጥ ደግሞ ወደኋላ የለም አይደለም። ስለዚህ አሁን ምንጊዜም ለሆር ነው። አዎ ከጆዳፍ ነው ኖሯችሁ ማለት ነው። ከጆዳፍ ነው። ስለዚህ እኛ እንደውም ለነገ የሚባል ነገር የለም። አሁን አሁን የመጣ ነው እንጂ አልፈጠረብንም። ሄደንም አናጣም። ለምን አትጣ ተልምን አትውጣ ነው ያለን ሲሰራ ነው። አዎ እና የሚጨክንብንም የለም። አሁን ለህቱ ለወንድሙ የማያበድረውን እንደው እኛ በቅ ስንል ደንገጥ ይልልናል። ማህደር ያድርጎልን ይሁን እንግዲህ አዎ። ስሙንም መናገር ያልፈለገ ድምፁም እንዲቀረጽ ያልፈለገ አንድ አሚና ደግሞ እንዲህ ብሎኛል ልመና የአባቴ ሆኖ እንጂ ጥሩ አርሶ አደር ነኝ። ደግሞም የናጠጥኩ ሀብታም ነኝ። እልፍኝና አዳራሽ ያለው ቤት አለኝ። በሬዎቹም አሉኝ። ግን ባል ለምን እቆመጣለሁ አለኝ። ከሰውነት ጋር በነበረኝ ቆይታ ሰውነት ከህዝቡ ብሎም ከማህበረሰቡ ራሱን ልዩ አድርጎ የገለጸበትን ሀሳቦች እንደገና ማስታወስ ጀመርኩ። ለምና አትጣ ተልመና አትውጣ ነው ያለን። አሚና ገበሬ የፍየል በሬ ታይቶ አይታወቅም። ሲጀመር ተሌላ ሰው ጋር አንጋባም ግን በአንድ ማህበረሰብ ውስጥ በተለይ ከባህል ጋር በተያያዘ ራስን አግዝፎ ወይም አሳንሶ ከፍ ሲል ራስን ልዩ ፍጥር አድርጎ መቁጠር መነሻው ምንድነው? በባህር ዳር ዩኒቨርሲቲ የስነ ባህል መምህር የሆኑትን ዶክተር ዋልተ ንጉስ መኮንን ጠየኳቸው። እንግዲህ በእያንዳንዱ ማህበረሰብ ውስጥ የሚገለሉ ካስትድ የሆኑ ግሩፕስ አሉ። ራሳቸውን በተወሰን ነገር ለይተው የሚታወቁ ማለት ነው። እንግዲህ አመጣጣቸውን ወደኋላ ሄዶ ማየት ይፈልጋል። ለምን ራሳቸውን በዚህ ባህል ውስጥ አኖሩ፣ ለምን በዚህ ተለይተው እንዲታወቁ አደረጋቸው የሚለውን ወደኋላ ሄዶ መመርመር ይፈልጋል። ከመገኛ ቦታው አንጻር ሁሉ አንዳንዴ በሀብት ክፍፍል ወቅት ድርሻን አለመያዝ ማህበረሰቡ ካለው ሀብት ከሪሶርሱ በሚሻሙበት ጊዜ አንዳንዴ ዘግቶ መምጣት ሊሆን ይችላል። ቀድሞ የያዘው ኃይል ቦታውን ከተቆጣጠረው አሁን ለምሳሌ በእኛ ማህበረሰብ እነሱ ብቻ ሳይሆኑ የእጅ ሙያ ሃንድክራፍትም የተገለለ ነው። ካስተድ ነው ክሮፕስ አሁን ከግብርናው በተለየ ግብርናው ነው ክብር ያለው ቦታ ያለው ማለት ነው። አሁን ግብርናው ቀድሞ የተሰራው ቦታውን የያዘው አካል አለ ዘግቶ ደራሹን ላለማሳተፍ የተለያየ ስም የተለያየ መገለጫ በመስጠት የማግለያ ቴክኒኮች አሉ። የሀብቱ ተካፋይ ተቋዳሽ እንዳይሆኑ በጋብቻም ገብተው እንዳይተሳሰሩ በአንዱ መግቢያው መንገድ ጋብቻ ስለሆነ መተሳሰሪያው መንገድ አንዱ በዚህ ነው ሊገቡ የሚችሉ ስለዚህ የጋብቻ እንዳይተሳሰሩ በመምረጫ መስፈርቱ ላይ የነውር ለምሳሌ በአጥንት በደም አንስማማም፣ በክብር አንመጥንም፣ አይመጥኑንም በሚል እንዳይቀላቀሉ እና ከተቀላቀሉም የሀብቱ ተካፋይ እንዳይሆን የማግለያ ቴክኒኮች በተለያዩ የዓለማችን ክፍሎች አሉ እና ሁል ጊዜ እነዚህ ካስት ግሩፕስ ባሉበት ሶሳይቲ ውስጥ ሁል ጊዜ ታቦስ አሉ። ነውሮች፣ የማግለያ የፒዩሪቲ ና ዴንጀር የምላቸው የመንጻትና የመርከስ ህሳቤዎች በጣም ጎልተው ይታያሉ። እነዚህ የማግለያ ቴክኒኮች ናቸው እና ብዙ የነውር አስተሳሰቦች ይጫናሉ። እነዚህ ማህበረሰቦች መለያ ባህሪያቸውስ ምንድን ነው? በጋብቻም ተለይተው ይታወቃሉ። በስራ መስካቸውም ተለይተው ይታወቃሉ። በአኗኗራቸውም ከሰዎች ጋር አይቀላቀሉም። ከራሳቸው ቡድን ውጭ ከሌላው ጋር በተለያዩ የማህበሪያ መተሳሰሪያ መንገዶች የመገናኘት እድላቸው ጠባብ ነው። አይተሳሰሩ ለምሳሌ ሌላው ማህበረሰብ በዝምድና ሲርቅ በስጋ ልገናኝ ሲል በክርስትና በጡት መጣባት በማድረጉ በተለያየ መልኩ የመተሳሰሪያና ዝምድና የመፍጠሪያ መንገዶች አሉ። በንሳ አባት በተለያዩ ይገናኛል። እነዚህ ግን ከሌላው ማህበረሰብ ጋር የሚተሳሰሩባቸው መንገዶች በጣም ይላል እና ትክክለኛነታቸውን ለማጉላት ምንም አይነት የስነ ልቦና ጫና በውስጣቸው እንዳያደር ለመከላከል የሚተክሉት ደግሞ የእምነት ስርዓት አላቸው። ባህላዊ እምነት ለምሳሌ በዚህ በመለመናቸው ምክንያት ልመናን ወደው ሳይሆን ተገደው እንዳመጡት አዲ ተክላሉ እና ባይለምኑ እጣ ፈንታቸው ምን እንደሚሆን ማለት ነው። ስለዚህ ስለዚህ ልቦናቸውን የማደላደያ ሌላ እንትን እንዳይጫናቸው የበታችነት ስሜት እንዳይሰማቸው ማምለጫ መንገድ በጽድቅ ይመስሉታል እና ለምሳሌ ከመንፈስ ቅዱስ ጋር ከዮብ ጋር እያነጻጸሩ እራሳቸውን። ለተቀደሰ ነገር እየሰሩት እንደሆነና ወደ ልዩ ቦታ የሚያስገባቸው ስራ አድርገው ባህሉን ይተግሩበታል ማለት ነው። ስለዚህ ይሄ ይሄ ነገር አለ። ስለዚህ አሁን ምንድነው በየትውልድ ውስጥ ይሄ ነገር እየሄደ ሲል ደካማይ ስራ ባህልን ያመጣል። የልጆች የፈጠራ ችሎታቸው እየቀጨጨን የሚሄድ ትውልዱ ላይ ጥገኛ ጠባቂ ራሱን በተወሰነ በሌላዎች መስራት እየቻለ በሌላዎች ይሄና ፕሮዳክት ሴክተሩ ይየየ ሞተ እየቀዘቀዘ ነው ይሄድ። ስለዚህ በእኛ በእኛ አገር አንዱ የስንፍና የስራ ማጣት አካባቢን ተከፍሎላ ምንም አንዱ ምክንያት ይሆናል። እንዲህ ነገሮች ሁሉ በየዘመኑ ሳይሆን በየጊዜው በሚቀያየሩበት ዓለም ውስጥ ሆነን ወደ ኋላ የኖረ ታሪክን አክብሮና እንግሶ በመያዝ ያውም የማይወዱትንና የማያከብሩትን ስራ እየሰሩ የሚኖሩ እነዚህ ሰዎች በምን አይነት የስነ ልቦና ተጽዕኖ ውስጥ ቢወድቁ ነው በማለት በባህር ዳር ዩኒቨርሲቲ ማህበራዊ ስነ ልቦና መምህር ከሆኑት ዶክተር ዮሐንስ አስማረ ጋር ቆይታ አደረጉ። ማህበራዊ ተጽዕኖ የሚባል አለ በሳይኮሎጂ ወይም ሶሻል ኢንፍሉንስ የሚባል። ስለዚህ እያንዳንዱ ማህበረሰብ ወይም የማህበረሰብ አባል በማህበረሰብ ተጽዕኖ ውስጥ ይወድቃል። ያ ተጽዕኖ እንግዲህ አሉታዊም አዎንታዊም ሊሆን ይችላል። ግን ሁላችንም የዛ ባሪያዎች ነን ማለት ነው። በዛ ህግ ውስጥ ነው የምንተዳደረው፣ ማህበራዊ ተጽዕኖ በሚባለው እና ይሄ ማህበራዊ ተጽዕኖ ሶስት አይነት መገለጫ አለው። ማህበራዊ ተጽዕኖ ግን ከመጀመሪያው ወደ ሁለተኛው፣ ከሁለተኛው ወደ ሶስተኛው ስሜት ተጽዕኖ እየበረታ እየበረታ እና ግልጽ እየሆነ ቀጥተኛ ያልሆነው ቀጥተኛ የሆነ ያንንም ነገር ለመፈጸም ተግባሩ ውስጥ ለመሳተፍ ያለን ምንትን ይሄ ጋርሳይዳል ሚ ስለዚህ፣ እነዚህን ሰዎች ሶስተኛው ላይ ነው የምንጨምራቸው። እንግዲህ ይመስልሻል የሶስቱም አይነት አንደኛ እንግዲህ እውቀት ምናምን የሚለው ነገር ባይሆን እንኳ ይሄ ኖርማቲቭ የሚባለው ነበር ባህሉ ሆኖ የቆየውን ነገር ጠብቆ መሄዱ ነገር እሱ ነገር አለ። ስለዚህ የመጀመሪያው መገለጫ አለ። ሁለተኛው ደግሞ አደራ ይባላል ብዙ ጊዜ ይህንን ነገር ይህንን ባህል ለምሳሌ የቡና ሰርሞኒ ሊሆን ይችላል። የልብስ አለባበስ፣ የልብስ አይነቶች ምናምን ሊሆን ይችላል። ሌሎችም ሌሎችም ነገሮች አባቶች፣ ትላልቅ ሰዎች፣ ማህበረ የማህበረሰብ መሪዎች ይህን ነገር አደራ፣ አጠናክራችሁ ቀጥሉበት ምናምን ብለው ለቀጣዩ ትውልድ፣ ለአዲሱ ትውልድ አደራ ይሰጣሉ። ሰዎች በዛ አደራ መሰረት፣ በዛ ጥያቄ መሰረት ያን ባህል፣ ያን አለባበስ፣ ያን የጭፈራ አይነት፣ ያን የአመጋገብና ምግብ አይነት ሊቀጥሉበት ይችላሉ ማለት ነው። በዚህ ከዚህ አንጻር ሁለተኛው መገለጫ አለ። ሶስተኛው ደግሞ ይሄንን ካላደረግ፣ ለምሳሌ እኔ ኢንፎርማል የምሰማው ቀጥተኛ ባልሆነ መልኩ ለምሳሌ መቆመጥ ያመጣል። ይሄን ካልሰራ ሀብት አታገኝም፣ ወይም ሌላ ሌላ ጤና አታገኝም ምናምን ሊባሉ ይችላሉ ሰዎች። ስለዚህ ኮማንድ አለው ማለት ነው፣ ማስፈራሪያ አለው፣ እዛች አለው፣ አደጋ እንዳለ የምናይበት ነገር አለ። ስለዚህ የሶስተኛው መገለጫ አለው ማለት ነው። እና በአብዛኛው የሶስቱም መገለጫ ይኖረዋል ብዬ ነው መወስ በአሚናዎች ወይም በላሊበላዎች ዘንድ ባህልና ስራ ሆኖ የቀረውን ልመና ቅርጽና ይዘቱን ሊቀይር የሚያስችል መንገድ ይኖር ይሆን? ለዶክተር ዋልተ ንጉስ ያነሳው ጥያቄ ነበር። ምንድነው አካታች ሲስተም መፍጠር ነው። ኢንክሉሲቭ ማድረግ ነው። ኢንክሉሲቭ ዝም ብሎ አይመጣም። አንደኛው በኢኮኖሚ አቅምሽ ሲደረጅ፣ የቴክኖሎጂ ሲስፋፋ፣ በሀገር ውስጥ ልዩ ልዩ የስራ መስኮች ሲመጡ ሲሰፉ፣ የትምህርት ዕድል ሲከፈት፣ የሰው ልጆች እውቀት እየሰፋ ሲሄድ ከቦታ ቦታ የመንቀሳቀስ የግሩፑ በአንድ ቦታ ላይ ብቻ ታጥሮ የነበረው እንቅስቃሴው ሲመጣ እየተቀላቀለ ሲሄድ እየደከመ እየደከመ እና መጨረሻ ላይ ወደ እንደማንኛውም ማህበረሰብ ራሳቸውን የሚያስተዳድሩበት ሁኔታ ይከሰታል ማለት ነው ስፔሻሊዜሽን ከመጣ የተለያዩ የስራ መስኮች ክብር ያገኛሉ አሁን ለምሳሌ በቀደመው ዘመን ካይሽ የሽመና ሙያ የተናቀ ነው በኛ ሀገር የብረታብረት ስራ የተናቀ ነው አዝማሪ የተናቀ ነው እነዚህ ሙያዎች አሁን ከግብርና ላይ ከሚተዳደር ሰው በላይ ሀብት ማመንጨት ጀምረዋል፣ እና የተከበሩ ሙያዎች እየሆኑ ነው ሄዱ። ስለዚህ የተወሰኑ ሙያዎች ላይ የተንጠለጠለውን አስተሳሰብ አማራጮችን በማስፋት ቴክኖሎጂውን በማሳደግ በሰው ልጆች መካከል ያለው ምን እየሰፋ ሄዳል፣ እያደገ ሄዳል፣ እውቀቱ ይሰፋል፣ ይጨምራል። ስለዚህ በእንደዚህ አይነት ሜካኒዝሞች ናቸው እና ቁም ብሎ በአዋጅ የምታደርገው አይደለም። ዝግጅቴን እያጠናቀኩ ነው፣ ግን ከሰውነት ጋር በነበረኝ ቆይታ አንቺንማ ሳለሞግስሽ እንዲሁ አንሰነባበትም ብሎ ነበር። እኔም ለናንተ መሰነባ ብቻ አደረግኩት። የከርሞ ሰው ይበላል። እንኳን ተገናኘን ለሆዴም ለቀልቤም ደስ አለው ይበላል። ገንዘቡ ሳንዱ አምላክ ባድለው የኔ ሴት ወይዘሮም የሴት መይቲቱ ጥላት ምቀኛሽን ያስቀረው በከንቱ ያንችንስ ምቀኛ ያንቺን ሸረኛ በደሮ ጭሆቱ ያድርቀው መጋኛ አባ ያሰቅሎ ያዙረው እንደኛ አማ ቢያቲያ ነበር ነው ማች ከልጆችሽ ጋር ያኑርሽ ዘላለም በዚህ ባለሽበት እንደ ቢሻው ቢያደርግ ባምላክ ምን አለበት። እንካ በይኝና ሆዴን ይበላው ደስ ጥላትሽን ያውድመው እንደ ብርብራው ገብስ እንዲያና ያ ሽን ያና ሽን ሴት ወይዘሮ ይሆነው እንግዲህ አመሰግናለሁ። ሁላችሁ ግቡልኝ እናቴ